በኢትዮጵያ በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶችና ግለሰቦች የመጀመሪያውን ጥምረት ይፋ አድርገዋል። በሀገሪቱ ውስጥ ቀደም ሲል በዜጎች ላይ በመንግሥት አካላት ይፈጸሙ ነበሩ ይባሉ የነበሩ የሰብአዊ መብቶች ረገጣዎች ወይም ጥሰቶች በአሁኑ ጊዜ በቡድኖችና በግለሰቦች ሲፈጸሙ መስተዋሉ አስፈሪ ገጽታ አለው ሲሉ አንድ ታዋቂ የመብቶች ተሟጋች አስገንዝበዋል። መንግስት የዜጎችን መብቶች የማስጠበቅ ኃላፊነቱን ለድርድር ማቅረብ የለበትም ሲሉም አሳስበዋል። መለስካቸውም ማህዝርዝሩን ይዟል። የኢትዮጵያ ሰብአዊ መብቶች ጉባኤንና የኢትዮጵያ የሕግ ባለሙያ ሴቶች ማኅበርን ጨምሮ ሰባት በሰብአዊ መብቶች ዙሪያ የሚሠሩ ኢትዮጵያዊ ድርጅቶችንና ስድስት የሕግ ባለሙያዎችንና ተመራማሪዎችን ያቀፈ አንድ ጥምረት ወይንም ኅብረት ዛሬ ይፋ ተደረገ። የኢትዮጵያ ሰብአዊ መብት ተሟጋቾች ኅብረት በሚል ስያሜ የተመሠረተው ይህ ጥምረት ይፋ ባደረገው መግለጫ በኢትዮጵያ ለሰብአዊ መብት ተሟጋቾች የተሻለ ደህንነቱ የተጠበቀና ምቹ የሥራ አካባቢን የሚፈጥር ደህንነታቸው ስጋት ላይ የወደቀ የሰብአዊ መብቶች ተሟጋቾችን ለመጠበቅና በሀገራዊ፣ አህጉራዊና ዓለም አቀፋዊ የሰብአዊ መብቶች የአሰራር ዘዴዎችን በሚገባ ለመጠቀም አገር አቀፍ የግለሰቦችና ተቋማት ኅብረትን ይፋ አድርገናል ብሏል። ብራሰልስ የሚገኘው የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዲሬክተር እና የተፈጠረው ጥምረት ዋና አስተባባሪ አቶ ያሬድ ኃይለማርያም የጥምረቱን ዓላማ በይበልጥ አብራርተዋል። ለመጀመሪያ ጊዜ ኢትዮጵያ ውስጥ የሰብአዊ መብት ድርጅቶች በድርጅት ደረጃም ተዋቅረው በሰብአዊ መብት ጉዳይ የሚሰሩ እና ደግሞ ከዛም ባለፈ በግላቸው ለሰብአዊ መብት የሚታገሉ ግለሰቦችን በመላው አገሪቷ ያለምንም ልዩነት ተሰባስበው በዚህ ተቋም ስር አንደኛ በቂ ስልጠናና አቅማቸውን ከፍ የማድረግ የመስራት የመከታተል ብቃታቸውን ማሳደግ፣ ሁለተኛ ደግሞ ችግር በሚገጥማቸው ጊዜ በመንግስት አካላትም ይሁን ከመንግስት አካላት ውጭ ባሉ ሌሎች አካላት ጥቃት የሚደርስባቸው ከሆነ ደግሞ በእነሱ ስም ድምጻችንን ማሰማት ከለላ እንዲያገኙ ማድረግ፣ ስራቸውን ደግሞ ከማንኛውም አደጋ በጸዳ መንገድ ሊሰሩ የሚችሉባቸውን የሙያ ክህለቶች እንዲያገኙ እድሎችን ማመቻቸት ዋናው የዚህ አገር አቀፍ ጥምረት አላማ ይሄው ነው። አቶ ያሬድ ኃይለማርያም በተለይ ለቪኦኤ በሰጡት ቃል በአሁኑ ወቅት በኢትዮጵያ ውስጥ የሰብአዊ መብቶችን አያያዝ በተመለከተም ያላቸውን ስጋት ገልጸዋል። በመንግስት ደረጃ ሰብአዊ መብትን የማሳደግ የማበረታታት ነገሮች ጥሩ ምልክቶች ይታያሉ። ነገር ግን መንግስታዊ ያልሆኑና በየደረጃው የተደራጁ የተለያዩ አካላት በፊት በመንግስት ይፈጸሙ የነበሩትን የመብት ጥሰቶች እጅግ በከፋ ሁኔታ እየፈጸሙ ነው ያሉትና የሰብአዊ መብት ጥሰቱን በቀጥታ የሚፈጽሙት አካላት ማንነት ተቀይሯል። ከመንግስት ወደ በግል በግልና ቡድኖች ተቀይሯል። አንድ እሱ አስፈሪ ነው። ሁለተኛው መንግስት የሚወቀስበት መንግስት ሰብአዊ መብትን ያለመጣስ ብቻ ሳይሆን እንዳይጣስ ጥበቃ የማድረግ ግዴታ አለበት። ያንን መንግስት እየተወጣ አይደለም እና የመንግስት ለሰብአዊ መብት ጥበቃ ማድረግ አለመቻል ሲደመር እነዚህ በቡድን የተደራጁ ሰዎች እንደ ልብ ህግ እየጣሱ ዜጎችን አደጋ ላይ ስጋት ላይ መጣል ተደምረው አገሪቷ ውስጥ ያለውን የሰብአዊ መብት ሁኔታ ይሻሻላል ባልንበት ተስፋ በሰነቅንበት በዚህ ወቅት ውስጥ የመጨረሻ አስከፊ ደረጃ ላይ አድርሶታል። ለችግሩ መፍትሄ ነው ያሉትንም ሀሳብ ሰንዝረዋል። ስለ ሰባዊ መብት ማስተማር ያለባት ሲቪክ ማህበረሰባት የትምህርት ተቋማት እንደምታየው ዩኒቨርሲቲ ውስጥ ነው ብዙ የሰባዊ መብት ጥሰት አሁን እየተፈጸመ ያለው። ስለዚህ ዩኒቨርሲቲዎች ለተማሪዎች ስለ ሰባዊ መብት በሰፊው ትምህርት መስጠት አለባቸው እና በየደረጃው ያሉ የሃይማኖት ተቋማት ሌሎች ማህበራትም ወደ መጥፎ ከዚያ ያለፈ ደረጃ ላይ ሳንደርስ በፊት ለዜጎች ሰባዊ መብትን በማስተማር በማንቃት መልካም ዜጋ የመፍጠር ስራ ላይ መረባረብ ያስፈልጋል። እዛ ላይ ሚዲያዎች ጭምር ትልቅ ስራ ትልቅ ኃላፊነት አለባቸው። ከጥምረቱ አባላት አንዱ የኢትዮጵያ ሰብአዊ መብቶች ድርጅቶች ኅብረት በምሕጻረ ቃል ኢሰመድህ ዳይሬክተር አቶ መስዑድ ገበየው በበኩላቸው እንዳብራሩት አዲስ የተመሠረተው የሰብአዊ መብቶች ተሟጋቾች ጥምረት ለጊዜው የሚስተናገደው እሳቸው በሚመሩት ኅብረት ጽሕፈት ቤት ውስጥ መሆኑን ገልጸዋል። መለስካቸው አምሃ Lamer Khaddams Radio, Qadis, Hawawa.